አድማጮች የእስረኞችን መፈታት በተመለከተ የተለያዩ አስተያየቶች በማህበራዊ መገናኛ ዘዴዎች ሲንሸራሸሩ ነው የዋሉት። ባልደረባዬ ማንተጋፍቶት ስለሺ ይህን ሲከታተል ነው ያረፈደው። ማንተጋፍቶት እንዴት ዋልክ? እንዴት ዋል ሽዋ እውነትሽ ነው። በደንብ ስንከታተለው ነው የቆየ ነው እና እስቲ እንዴት ነበር ሁኔታውን ትንሽ በአጭሩ ለአድማጮቻችን ብታጋራ። እንግዲህ ዛሬ ረፋዱ ላይ ነው በኢትዮጵያ የመንግስት ለመንግስት ቅርበት ያላቸው የመገናኛ ብዙሀን ዶክተር ምረራን ጨምሮ 115 ሰዎች ከእስር እንደተለቀቁ የዘገቡት ከዛን ጊዜ አንስቶ ቤታቸው ገቡ እስኪባል ድረስ በተለይ ዶክተር ምረራ ጉዲና ሰዎች የሰጡትን አስተያየት፣ ኤምባሲዎች፣ የተለያዩ አካላት በፌስቡክ በትዊተር የሰጡትን አስተያየቶች አሰባስበናል። በዶቼቬሌ ገጽ ላይም እንደዚሁ የተሰጡ አስተያየቶችን ነው እንግዲህ ሰብስበን የመጣ ነው። እስቲ ጥቂቱን አጋራን እንግዲህ ልትከፋፈለው ትችላለ በፌስቡክ በትዊተር ከዶችቨል ለሚያገኘሁት ልትለን ትችላለ ብቻ ጥሩ እሺ፣ እንደው ለራስ ሲቆርሱ እንዳይባልብን የዶቼ ቬለን ወደኋላ ላደርገው ና ከሌሎች ልጀምር። በእኛ ብትጀምር ጥሩ ነበር። ይሁን ግዴለ። እንግዲህ መፈታታቸው ከተነገረ በኋላ በፍጥነት ከተሰጡ አስተያየቶች መካከል ተማን አህመድ መልካም ዜና ብሎ ጽፏል። በርካቶች የእስረኞቹን መፈታት እንደዚሁ በመልካም ዜና ነው የወሰዱት። መንግስት ቃል በገባው መሰረት ሌሎችንም እስረኞች ያላንዳች ቅድመ ሁኔታ ይፍታ ሲሉ ድምፃቸውን አሰምቷል። ለምሳሌ የጋዜጠኛ መሀመድ አደሞ በእንግሊዝኛ ያሰፈረው የትዊተር ጽሁፉን ብንመለከት በኢትዮጵያ ሁሉም የፖለቲካ እስረኞች የማይፈቱ ከሆነ ይልና የመራራ መለቀቅ የስሙላና ትርጉም አልባ ይሆናል ሲል ይነበባል። የኦሮሞ ፌዴራሊስት ኮንግረስ ምክትል አቶ በቀለ ገርባና የፓርቲው አባላት በአጠቃላይን እነሱን ጠቅሶ ያላንዳች መንጓተት ሊፈቱ እንደሚገባ ጠቅሷል። ሌላ ጋዜጠኛ ደግሞ ላምጣ በላይ ማናዬ በጣም ሲጽፍ ነበር በተለያየ ጉዳዮችን እየተከታተለ እሱም ትዊተር ላይ ምንድን ያለው የፖለቲካ እስረኞች እንዲፈቱ ጠይቋል። ሁለት የወልቃይት አማራ ማንነት ኮሚቴ አባላት ዛሬ ተለቋል። ሌሎች የኮሚቴው አባላት ግን አሁንም እስር ላይ ናቸው። ሁሉንም የፖለቲካ እስረኞች ፍቷቸው ሲል ጽፏል። እንግዲህ ሁለት ጋዜጠኞች የጻፉትና ያመጣወት ሌሎችም ጨምር ካልሽኝ ልቀጥል መሰለኝ። እስቲ ሌሎቹንም ተመልከት። ጋዜጠኞቹ ላይ ብቻ ተኮርክ ያዳለ ይመስሉ አሁን አሁን ያዳላሁት የመሰለው እንግዲህ በርካታ ደጋፊዎች በተለያዩ ቦታዎች ዶክተር መረራን ለመቀበል አደባባይ መውጣታቸውን የሚያሳዩ ፎቶግራፎች በማህበራዊ መገናኛ ዘዴዎች ተሰራጭተዋል። በተለይ አዲስ ጋዜጣ የሚባለው በትዊተር በርካታ ምስሎችን ሲያቀርብ ነበር። ሌሎች ሰዎችም እንደዚህ ተቀባብሎታል። እስረኞች መለቀቃቸው ከመነገሩ ቀደም ብሎም ያው ከፎቶግራፉ ሳንወጣ ማለት ነው። ዶክተር መረራ ከበስተኋላ ነጠል ብለው፣ ከፊት ደግሞ በርካታ ሰዎች በአንድ አዳራሽ ውስጥ ወንበሮች ላይ ተቀምጠው የሚታዩበት ፎቶግራፍም እንደዚሁ ተሰራጭቶ ነበር። በፎቶግራፉ ላይ በነገራችን ላይ ብርቱካንማ የእስር ቤት ቱታ የለበሱ ሰዎች የሚታዩ ነበር፣ እና ፎቶግራፎቹ እስረኞቹ ከመለቃቃቸው በፊት ስልጠና ሲሰጣቸው ፎቶግራፎች ነበሩ ው እንግዲህ ሌሎች ከሰጧቸው አስተያየቶች ውስጥ እስቲ ወደ ዶቼቬሌ የምንምጣና በዶቼቬሌ የፌስቡክ ገጽ ከተሰጠው እንንደርደራለን። መልካም አሁንም እያየኋቸው ነው። አስተያየት እየሰጡ ነው። ላይቭ የሚከታተሉ ላይቭም የሚከታተሉ አሉ። የእነሱንም እስቲ ወደ በኋላ ላይ እናሰማለን። እስቲ ሁሉንም ፍቷቸው፣ ሀገራችን ሰላም እንድትሆን የፈጣሪ በረከት እንዲመለስላት፣ እንኳን ደስ አላቸው ለቤተሰቦቻቸው፣ የምህረት ዳኜ መልእክት ነው። የወዲት አበበ ደግሞ ሁሉም ከስር ተፈተው ወደየቤተሰቦቻቸው እንዲቀላቀሉ እንጸልያለን ብላለች። ወዶ ሳይሆን ተገዶ ነው የሚፈታው ያለው ጂማ አባጅፋር ነው። መኩሪያ ግርማ ደግሞ ፍቅር ሰላም ለኢትዮጵያ በህዝቦቿ ልብ ውስጥ ፍቅርን፣ ርህራይን፣ መግባባትን፣ አንድነትን ከብሔር ጎጥነት ይልቅ የኢትዮጵያዊ አንድነትን ሙላው፣ ኢትዮጵያ ለዘላለም ትኑር ሲል ጽፏል። ሰለሞን ብርሃነ ነጋሲ በበኩሉ ሌሎቹ እስረኞች ይፈቱ እንደሆን ጠይቀዋል። እንግዲህ እሱ ያለው ምንድን ነው? ዶክተር መረራ ቀድሞውንም ወንጀልም አልሰራም ነፃነታችንን ስጡን አለ እንጂ ያለው ብርሃነ ምን አለ? ተጨማሪ ስጽፍ አሁንም ሁሉም የፖለቲካ እስረኞች ይፈቱልን፣ አንዳርጋቸው ጽጌ፣ በቀለ ገርባ፣ አንዱዓለም አራጌ፣ እስክንድር ነጋ፣ ኮሎኔል ደመቀና ሌሎችም ይፈቱልን ብሏል። አሁን እዚህ አላዛር ሐሰን የተባለ ዶክተር ፍቅሩ ተፈተው ይሆን ብሎ ይጠይቃል። እንግዲህ እስካሁን የተሰማ ዝርዝር የለም። ከዚህ ከላይቭ እንትኑ ላይ ማለት ልክ ነሽ። በነገራችን ላይ በቀጥታ ላይቭ ከሚተላለፈው አስተያየት ከወሰድን ከሳቸው በተጨማሪ አህመድ ፕሮቲን ጀበልም ተፈቷል፣ የሚሉ በርካታ ሰዎች ጠይቀውናል። ጀምሮ ይጠይቁ ነበር። እንግዲህ ወደ ላይቭ አመጣሽ ማለት ነው። ወደ ቀጥታ ስርጭት አስተያየት የተወሰኑትን ልጥቀስላችኋለሁ። ሁሉም የፖለቲካ እስረኞች ሊፈቱ ይገባል። ጤና ደስታው የሰጡ አስተያየት ነው። ተሾመ ደስታ ደግሞ ሁሉም ይፈቱ ብሏል። ታዴ ብሩ ደስ ብሎናል፣ ዶቼቬሌዎች የቀሩትም እንደሚፈቱ ተስፋ አለን እንግዲህ ብሏል። ጊዜ ካለን ኤምባሲዎችና ታዋቂ ሰዎች የሰጡትን አስተያየት ማካተት እንችላለን። መልካም ለጊዜው እዚህ ጋ እናቁምና ትንሽ የሙዚቃ እረፍት አድርገን እንመለሳለን። ጥሩ አመሰግናለሁ ማንተጋፍቶ። እሺ አሁን የሙዚቃ እረፍቱን ለጊዜው ትተን? የኤምባሲዎችን አስተያየት በአጭር ውስጥ ከሰላም ተመልስ ተመልሰናል። ሙዚቃውን በኋላ እሺ፣ ኤምባሲዎች የጀርመን ኤምባሲ ና የአሜሪካ ኤምባሲ የሰጡትን አስተያየት ነው። የጀርመን ኤምባሲ ዛሬ፣ የአሜሪካ ኤምባሲ ደግሞ ትናንት ነው አስተያየት የሰጡት። ከጀርመን ኤምባሲ ብንጀምር በአዲስ አበባ የሚገኘው የጀርመን ኤምባሲ ምንድን ያለው? ዶክተር ምረራ ጉዲናን ጨምሮ በአዲስ አበባ ታስሮ የነበሩ 115 እስረኞች መለቀቃቸው እንደ አስደሰተው ጠቅሷል። የኢትዮጵያ መንግስት የሀገሪቷን የፖለቲካ ሚህዳር ለማስፋት አስፈላጊ የሆነውን ይህን እርምጃ መውሰዱ ይበል የሚያሰኝ ነው። በኢትዮጵያ ሁሉም የፖለቲካ ኃይሎች ድምፃቸው እንዲሰማና አሁን በሀገሪቷ የሚታዩ ውጥረቶች ዘላቂ መፍትሔ ይገኝላቸው ዘንድ ቀጣይ እርምጃዎች እንዲወሰዱ ኤምባሲው ያበረታታል የሚል ጽሁፍ አቅርቧል። የአሜሪካ ኤምባሲ ደግሞ ትናንት ባወጣው መግለጫ የኢትዮጵያ መንግስት የፖለቲካ መሪዎችን ጨምሮ የእስረኞችን ክስ አቋርጦ ምሕረት ለማድረግ መወሰኑን እንደሚያበረታታ አስታውቋል። የእስረኞች መፈታት ጉዳይንም ለኢትዮጵያውያን በመላ የፖለቲካ ምዳሩን ለማስፋት ተጨባጭ እርምጃ አድርጎ እንደሚወስደው አስታውቋል። አንድ ልጨምርልሽ ከአንድ ግለሰብ የኢትዮጵያን ጉዳይ በቅርበት የሚከታተሉ ሰው ናቸው። የአውሮጳ ምክር ቤት አባላቷ እንደራሴ አና ጎሚሽ ናቸው። በትዊተር ገጻቸው ዶክተር ምረራ ጉዲና በመፈታታቸው ታላቅ ደስታና እፎይታን የተሰማኝ እንግሊዝኛ አስፍሯል። ሸዋ መልካም።